ስፖርት ትላንት ምሽት ሞሮኮ ራባት ውስጥ በተካሄደው የዳይመንድ ሊግ ውድድር ኢትዮጵያውያኑ አትሌቶች ገንዘቤ ዲባባ እና ጌታነህ ዋለ የአመቱን የዓለማችንን ፈጣን ሰዓት በማስመዝገብ ጭምር አሸናፊ ሆነዋል። በ1500 ሜትር በሴቶች በተካሄደውና ብርቱ ፉክክር በታየበት ውድድር ላይ አትሌት ገንዘቤ ዲባባ በ3 ደቂቃ ከ55 ሰከንድ ነጥብ 47 በሆነ ሰዓት ውድድሩን ከማሸነፍም በተጨማሪ የአመቱን ፈጣን ሰዓት ያስመዘገበች ሲሆን የቦታውንም የውድድሩን አዲስ ሪከርድ ሰብራለች። ገንዘቤን ተከትላ ሁለተኛ ሁና የገባችው ለኒዘርላንድስ የምትሮጠው ትውልደ ኢትዮጵያዊቷ ሰይፋን ሀሰንም በሶስት ደቂቃ ከሀምሳ አምስት ሰከንድ ነጥብ ዘጠና ሶስት ማይክሮ ሰኮንድ በሆነ ሰዓት የኒዘርላንድን አዲስ ብሔራዊ ሪከርድ ስትሰብር ኢትዮጵያዊቷ ጉደፋ ጸጋይም በሶስተኝነት ውድድሯን ስታጠናቀቅ የግሏንም ምርጥ ሰዓት በማስመዝገብ ጭምር ነበር። በትላንት ምሽቱ ሌላው ውድድር ደግሞ ለወትሮው የኬንያውያን የበላይነት በሚነግስበት የ3000 ሜትር መሰናከል ውድድር ላይ ትላንት ምሽት ራባት ላይ ኢትዮጵያውያኑ አትሌቶች ነግሰውበት አምሽተዋል። ጌትነት ዋለ በ8 ደቂቃ ከ0601 ማይክሮ ሰከንድ አንደኛ በመሆን ድልን ሲቀናጅ በውድድሩ የዓመቱን ፈጣን ሰዓትም አስመዝግቧል ጌትነት ከማሸነፉም በተጨማሪ የኢትዮጵያን ብሔራዊ ሪከርድ መስበር ሲችል እንዲሁም የግሉን ምርጥ ሰዓትም አስመዝግቧል በውድድሩ ሁለተኛ ሆኖ ያጠናቀቀው ሌላው ኢትዮጵያዊ አትሌት ጫላ አባዮም የግሉን ፈጣን ሰዓት አስመዝግበዋል በወንዶቹ ተካሂዶ በነበረው የአምስት ሺህ ሜትር ርቀትም ሰለሞን ብርሃኑ ሁለተኛ ሆኖ ውድድሩን ሲያጠናቀቅ ኬንያዊው አትሌት አሸናፊ ሆኗል። በሴቶች በተካሄደው የ800 ሜትር ርቀት ደግሞ ሀብታም ዓለሙ በአንድ ደቂቃ ከ59.90 ማይክሮ ሰከንድ ሁለተኛ ሆኗ ውድድሯን አጠናቃለች። በሌላ የአትሌቲክስ ውድድር ዜና ደግሞ ትናንት ሆላንድ ውስጥ በተካሄደ ውድድር ኢትዮጵያውያን አትሌቶችም አኩሪ ድል አስመዝግበዋል። በወንዶች በተካሄደው የ10ሺ ሜትር ርቀት አትሌት ተስፋውን አካል ነው አሸናፊ በመሆን ውድድሩን ሲያጠናቅቅ፣ በሴቶች በተካሄደው የ5000 ሜትር ርቀት ደግሞ ፀሐይ ገመቹ ቀዳሚ ሆና በመግባት አሸናፊ ሆናለች። ዛሬ 11ኛ ቀኑን ያስቆጠረው ስምንተኛው የፊፋ የሴቶች የዓለም ዋንጫ ውድድር እስካሁን በተካሄዱ ጨዋታዎች 75 ኳሶች ከመረብ ሲያርፉ አንድ የቀይ ካርድ እና 55 ቢጫ ካርዶችም ተመዘውበታል ከመቼውም ጊዜ ይበልጥ ትልልቅ የቡድኖችና የተጫዋቾች የግል ችሎታ ጎልቶ የታየበት እንደሆነ እየተነገረለት የሚገኘው የፈረንሳዩ የዓለም ዋንጫ ትላንት በምድብ ስድስት ሁለተኛ ጨዋታቸውን ያከናወኑት አሜሪካና ስዊድን ብሔራዊ ቡድኖች ድል ቀንቷቸዋል። የዩኤስኤ ብሔራዊ ቡድን የቺሊ አቻውን ሶስት ለባዶ በሆነ ውጤት ሲረታ ቀደም ብሎ ታይላንድን አስራ ሶስት ለባዶ በሆነ ውጤት የዓለም ዋንጫው አዲስ ሪከርድ በሆነ ውጤት አሸንፎ የነበረው የዩኤስኤ ቡድን በስድስት ነጥብና በሰፋ የግብ ልዩነት ወደ ቀጣይ ዙር ካለፉት አስራ ስድስት ቡድኖች መካከል አንዱ መሆናቸውንም አረጋግጠዋል። የዩኤስኤ ቡድን እስካሁን አስራ ስድስት ጎሎችን ከመረብ ላይ ማሳረፍ የቻሉ ሲሆን በትላንትናው ጨዋታ የቡድኑን ሁለት ጎሎች ከመረብ ማሳረፍ የቻለችው ካርሊ ሊዮት በስድስት የዓለም ዋንጫዎች ላይ በተከታታይ በመሰለፍ እና ጎሎቹንም በማስቆጠር ቀዳሚ ሴት በመሆን አዲስ ታሪክ አስመዝግባለች። በአሜሪካ አጥጦች ሲሰነዘርባት የነበረውን በርካታ የግብ ሙከራዎች በማክሸፍ አይበገሬነቷን ያስመሰከረችው የቺሊዋ በረኛ ክርስቲያን ኤንድለር ምንም እንኳን ቡድኗ ከዓለም ዋንጫው ተሰናባች ቢሆንም የዓለም ዋንጫውን ምርጧ በረኛ በሚል አድናቆት እየጎረፈላት ይገኛል። ትላንትና ከተደረጉት ጨዋታዎች መካከልም ስዊድን ታይላንድን አምስት ለአንድ በሆነ ውጤት በማሸነፍ ከምድቧ አሜሪካንን ተከትላ ወደ ቀጣዩ ዙር ማለፏን አረጋግጣለች። በምድብ ሁለት የምትገኘው ጀርመን ምድቧን በስድስት ነጥብ በቀዳሚነት እየመራች ትገኛለች። በዛሬው ምሽትም አስቀድማ ከውድድሩ መሰናበቷን ካወቀችው ከደቡብ አፍሪካ ጋር የምታደርገው የዛሬውን ጨዋታ ማሸነፍ ወይም ማቻ መውጣት ብቻ ቢጠበቅባትም ከምድቧ አንደኛ ሁና ለማለፍ ግን የዛሬውን ጨዋታ ማሸነፍ ግድ ይላታል። ወደ ቀጣዩ ዙር ለማለፍ ምንም ስጋት የሌለባት ፈረንሳይም ምድቧን በስድስት ነጥብ እየመራች ሲሆን በዛሬው ምሽት ብቸኛ የአፍሪካ የዓለም ዋንጫው ቀሪ ተወካይ ልትሆን ትችላለች ተብሎ ተስፋ ከተጣለባት ከናይጄሪያ ብሔራዊ ቡድን ጋር የምታደርገው ጨዋታም ብዙ ግምት ተሰጥቶታል። የዘንድሮውን የዓለም ዋንጫ በተመለከተ የውድድሩን እድገት እና የቡድኖቹን ብቃት እንዲሁም የመገናኛ ብዙሃንን ሽፋንን በተመለከተ ከዚህ ቀደም ከነበሩት የዓለም ዋንጫዎች ምን ያህል ለውጦች ታይተውበታል የሚለውን ጉዳይ በማንሳት በፈረንሳይ ሀገር ታዋቂ ከሆኑት የስፖርት የቴሌቪዥን ጣቢያዎች መካከል አንዱ በሆነው በዩሮስፖርት የቴሌቪዥን ጣቢያ የስፖርት ፕሮግራም አቅራቢ ከሆነችው ከፈረንሳይቷ ጋዜጠኛ ማርያማ ቤን አረቢያ ጋር አጭር ቆይታ አድርገናል። እንደሚከተለው ይቀርባል። የሴቶች እግር ኳስ በአጠቃላይ ደረጃ በጣም በጥሩ ሁኔታ ላይ ነው የሚገኘው። ባለፈው ዓመታት የሴቶች እግር ኳስ ደረጃ ከዓመት ዓመት እድገት እያሳየ ነው ያለው። ይህንም ባለፈው የአውሮፓ ሻምፒዮና እና በእርግጥም ባለፈው የዓለም ዋንጫ ላይም ተመልክተናል። በዚህ ዓመትም እንደገና ይህንኑ ነው እየተመለከትን ያለ ነው። በየውድድሩ ዝቅተኛ የአጨዋወት ብቃት የነበረው ቀንሷል። አሁን ቡድኖቹ በጨዋታ ደረጃ በቴክኒክና በታክቲክም አቋማቸው ጨምሯል። ያ በጣም ትልቅ ነገር ነው። ስለ ዘንድሮ የዓለም ዋንጫና ስለ መገናኛ ብዙሃን ሽፋን በተመለከተም ማርያማ እንዲህ ትላለች። በዓመታት ውስጥ ነገሮች እየተለወጡ ነው። የሴቶችን እግር ኳስ በተመለከተ ምንም አይነት የመገናኛ ሽፋን ያልነበረበት ጊዜም ነበር። ዛሬ ብዙ ነገሮች እየተነገረ ነው ያለው በፈረንሳይ የስፖርት ፕሮግራሞች ላይም አቤት የስፖርት ሽፋን ሆኗል። በተለይም የሴቶቹ የዓለም ዋንጫ ይህ ከዚህ ቀደም ሆኖ የማያውቁ ጉዳይ ነው። ዛሬ እኔ ራሴ በጣም ደስተኛ ነኝ። ሴቶች ብቻ ሳይሆኑ ወንዶችም ጨምሮ ከነቤተሰቦቻቸው ቤተሰቦቻቸው በጣም ብዙ ሰዎች ጨዋታውን ለመመልከት ወደ ስታዲየሞች ይሄዳሉ። እንደውም ሰኞ ምሽት በሮዛ ፓርክ ለሚደረገው ጨዋታም ትኬት አስቀድሞ ነው ያለቀው። ይህ በአጠቃላይ ለፈረንሳይ ብሔራዊ ቡድን ብቻም ሳይሆን ለዓለም ዋንጫም ሆነ በጥቅሉ ለስፖርቱ ትልቅ ነገር ነው። ዛሬ ምሽት በፈረንሳይ እና በናይጄሪያ ብሔራዊ ቡድኖች መካከል የሚደረገው የሁለቱ ቡድኖችን ጨዋታ በተመለከተም የፈረንሳይ ብሔራዊ ቡድን በጥሩ ሁኔታ ላይ ናቸው ያሉት፣ ቡድኑ ምናልባትም የተጫዋቾች ለውጥ ሊያደርግ ይችላል፣ ለተተኪ ተጫዋቾች እድል ለመስጠት የዛሬውም ጨዋታ ፉክክር የሚታይበትን ጨዋታ ሊሆን ይችላል። ናይጄሪያውያን የባለፈው የአፍሪካ የሴቶች ሻምፒዮና ናቸው። በዚህ የዓለም ዋንጫም በአንድ ጨዋታ ብቻ ተሸንፈው ሌላ አንድ ጨዋታም አሸንፈዋል። ስለዚህ ከምድባቸው ለማለፍ ያላቸውን ነገር ሁሉ በጨዋታው አሟጠው ሊጠቀሙ ይችላሉ። የፈረንሳይ ቡድንም ጨዋታቸውን የሚጀምሩት ህዝባቸውንና የመገናኛ ብዙኃን ድጋፍን ከጀርባቸው አድርገው በመሆኑ እገዛ ሊያደርግላቸው ይችላል። ወደ አጫጭር የስፖርት መረጃዎች ስንሸጋገር ደግሞ የፊታችን አርብ በግብጽ አስተናጋጅነት የሚጀመረው የአፍሪካ ዋንጫ በመክፈቻው ጨዋታ አስተናጋጇ ግብጽ ከዚምባብዌ ብሔራዊ ቡድን ጋር በካይሮ ዓለም አቀፍ ስታዲየም የምትገጥም ይሆናል። ዘንድሮ ከክለቡ ሊቨርፑል ጋር ውጤታማ የውድድር ዘመንን ያሳለፈው ግብጻዊው ግብ አዳይ መሐመድ ሳላ በአፍሪካ ዋንጫ ለግብጽ ብሔራዊ ቡድን ትልቅ አስተዋጽኦ ሊያደርግ እንደሚችል ና በሻምፒዮኗም ድንቅ ችሎታውን ሊያሳይ እንደሚችል ኮዱ ተተምቢዋል። በሌላ በኩልም የሴኔጋሉና የሊቨርፑሉ አጥቂ ሳዲዮ ማኔ ሴኔጋል ከታንዛኒያ ጋር በምታደርገው የምድቧ የመጀመሪያ ጨዋታ ላይ ላይሰለፍ እንደሚችልም ተነግሯል። ማኔል የማይሰለፍበትም ምክንያት ከዚህ ቀደም ባያቸው ሁለት ቢጫ ካርዶች ምክንያት እንደሆነም ለማወቅ ተችሏል። ፓሪስ ሳንጀርማው ክለብ እውቁ አጥቂ ብራዚላዊው ኔይማርን ለመሸጥ በዝግጅት ላይ መሆኑም ታውቋል። በመጨረሻ ባለፈው አርብ በብራዚል አስተናጋጅነት በተጀመረው የኮፓ አሜሪካ ውድድር ላይ አስተናጋጇ ብራዚል ቦሊቪያን ሶስት ለባዶ በሆነ ውጤት ብትረታም ብራዚላውያን ግን በቡድናቸው የጨዋታ ብቃት አለመደሰታቸው ተነግሯል። አርጀንቲናም ትናንትና ከኮሎምቢያ ጋር ባደረገችው የምድቧ የመጀመሪያ ጨዋታ ያልተጠበቀ ሽንፈትን አስተናግዳለች። በኮሎምቢያ ሁለት ለባዶ ሽንፈት ገጥሟታል። ይህም በሀያ ዓመቱ የውድድር ታሪክ ውስጥ ኮሎምቢያ አርጀንቲና ስታሸነፍ ለመጀመሪያ ጊዜ በመሆኑ አዲስ ታሪክ ሆኖም ተመዝግቧል። የአርጀንቲናው አጥቂና የአምስት ጊዜው የፊፋ የወርቅ ኳስ ተሸላሚ ሜሲ የደረሰባቸው ሽንፈት መራራ መሆኑንም ተናግሯል። አርጀንቲና ቀጣይ ጨዋታዋን የፊታችን ሐሙስ ከፓራጓይ ጋር የምታደርግ ሲሆን በዛሬው ምሽትም ኡራጓይ ከኢኳዶር ጋር የሚጋጠሙ ይሆናል። የተከበራችሁ አድማጮቻችን እስካሁን ድረስ ተከታተሉት የነበረው የሰኞ ምሽት የስፖርት ዝግጅታችንን ነበረ። ከዝግጅቱ ጋር ሃይማኖት ጥሩነህ ነበርኩኝ። እስከ ሳምንት መልካም ጊዜ።